ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአራት ዘርፍ ከፍለን ያስቀመጥናቸው ችግሮቻችንን ዓለም አቀፍ ትኩረት እንዲያገኙ በመንግስት ላይም ጫና እንዲፈጥሩበት ለማሳየት ከዚህ የተሻለ አጋጣሚ የለም። ሰማያዊ ፓርቲ ከግንቦት 15 እስከ 17 በአዲስ አበባ አፍሪካ አንድነት ጽህፈት ቤት ፊት ለፊት ሰላማዊ የተቃውሞ ሰልፍ ጠርቷል። ይህንኑ አስመልክተው የፓርቲው የሕግ ጉዳይ ኃላፊ አቶ ይድነቃቸው ከበደ ከሰጡት መግለጫ የተቀነጨበውን ነበር ያደመጣችሁት። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሻችሁ። ይህ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ማክሰኞ ሚያዝያ 29 ቀን 2005 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን። ሶማሊያን መልሶ በመገንባቱ ረገድ ያረዳናት እንደሆነ የባሰ ሽብርተኝነት ይከተላል ሲሉ የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን አስጠነቀቁ። ትዝታ በላቸው ቀጥሎ የምታቀርበው ዘገባ ዝርዝሩን ይዟል። የብሪታንያው ጠቅላይ ሚኒስትር ዴቪድ ካምረን ለሶማሊያ የሚደረገው እርዳታ አስፈላጊና አጣዳፊም ነው ብለዋል። ይህ ቅድሚያ ትኩረት ሊሰጠው አይገባም፣ አሁን ለመርዳት አይቻለንም ለምትሉ ለማናችሁም የኔ መልስ ይህ ከአሁን ቀደም የተባበርንበት ጉዳይ ነው፣ እርምጃውን መውሰዳችን አሸባሪነትን ወይም የሕዝብ ፍልሰትን አስመልክቶ ያስገኘውን ውጤት እንመልከት የሚል ነው። ሚስተር ካምረን ብሪታንያ የሶማሊያን ሰራዊት ለማሰልጠን 1 ሚሊዮን ተኩል ፖሊሶችና ዳኞች እንዲሁም ጠበቆች ለማሰልጠን ደግሞ 22 ሚሊዮን ተኩል ዶላር እርዳታ እንደምትሰጥ ተናግረዋል። የሶማሊያ ፕሬዚደንት ሐሰን ሼክ ሙሐመድ ለጉባኤው ተካፋዮች ባደረጉት ንግግር አገሪቱ ከነውጠኛ ቡድን አልሸባብ ከተጋረጠባት ጥቃት ጭምር በርካታ ችግሮች እንዳሉባት ገልጸው ዓለም አቀፍ ማህበረሰብ በአገሪቱ መዋለንዋይ በማፍሰስ እንዲሁም በልገሳም ከረዳት ግን ኢኮኖሚዋ ሊያብብ ይችላል ብለዋል። ባለፈው እሁድ ሞቃዲሾ ውስጥ ስምንት ሰዎችን ለገደለው ፈንጂ አልሸባብ ኃላፊነት መውሰዱ ይታወቃል። በለንደን የሶማሊያ አምባሳደር አብዱላሂ ሞሐመድ አሊ ለአሜሪካ ድምፅ ራዲዮ የሶማሊኛ ቋንቋ አገልግሎት በሰጡት ቃለ ምልልስ የሶማሊያ መንግስት ቅድመ ዓላማ ጸጥታን ማስከበር እንደሆነ ጠቅሰው የነውጠኞች ጥቃት ግን መቀጠሉ አይቀሬ ነው ብለዋል በእርግጥ እንዲህ አይነቱን ጥቃት እናስወግዳለን ወይም አይደገምም የሚል ግምት የለንም። ምክንያቱም ግምቱ እውነታ ላይ ያልተመረኮዘ ስለሚሆን። ዛሬ በለንደን የተከፈተው የሶማሊያ ጉባኤ ላይ እንዲገኙ ሀምሳ አገሮች መጋበዛቸውን ብሪታንያ ገልጻለች። የጉባኤው አብይ ዓላማ የሶማሊያን የጦር ሰራዊት ማደራጀት የፖለቲካ ችግሮቿን መፍታትና የባህር ላይ ጸጥታና ደህንነት እንዲሁም የስደተኞቿን ጉዳይ የሚመለከት ይሆናል። ባለፈው ዓመት የተካሄዱ ሁለት ዓለም አቀፍ ጉባኤዎች ሶማሊያን ከሽግግር መንግስት አዲስ ወደ ተመረጡ የምክር ቤት አባላትና ፕሬዝደንታዊ አስተዳደር ያሸጋገረ መሆኑ አይዘነጋም። በቦስተን ማራቶን ላይ ከተፈጸመው የፈንጂ ጥቃት ጋር ተያይዞ በቁጥጥር ስር የቆየውና ክስ የተመሰረተበት ወላጆቹ ትውልድ ኢትዮጵያ የሆኑት ሮቤል ፊሊጶስ የተከሰሰበት ጉዳይ ቀደም ሲል ይነገር የነበረውን ያህል እንዳልሆነና ወደፊት በሚካሄደው የፍርድ ሂደትም አዎንታዊ ውጤት እንደሚጠብቁ ጠበቃው ለአሜሪካ ድምፅ ራዲዮ አስታውቀዋል። ቦስተን ማሳቹሴትስ የሚገኙት የሮቤል ፊሊጶስ ጠበቃ አቶ ደረጀ ደምሴ ሲናገሩ ሮቤል በዛርናኤቭ ወንድማማቾች ከተፈጸመው አድራጎት ጋር ምንም ግንኙነት የለውም ብለዋል። ሮቤል ፊሊጶስ በመቶ ሺህ ዶላር ዋስትና እንዲለቀቅ ጉዳዩን የያዘው ፌዴራል ፍርድ ቤት ትናንት የወሰነ ሲሆን ጉዳዩ በሚታይበት ጊዜም ከቤተሰቦቹ ጋር በቤት ውስጥ እስር እንዲቆይ ፍርድ ቤቱ አዟል። ጉዳዩ ፌዴራል በመሆኑ ደግሞ የፍርድ ሂደቱ ከስድስት ወር እስከ አንድ ዓመት ሊዘልቅ እንደሚችል ጠበቃው አቶ ደረጀ ደምስ የጠቁመው ለፊታችን ግንቦት ዘጠኝ መቀጠሩን ገልጸዋል። ዝርዝሩ በመጽሔት ይቀርባል። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የጻፈው መሆኑ የተነገረለት ደብዳቤ በዛሬው ዕለት በአንድ የኢንተርኔት ጋዜጣ አማካኝነት በድረገጽ ታትሞ ለንባብ በቅቷል። በአውራምባ ታይምስ የኢንተርኔት ጋዜጣ ታትሞ የወጣው ይህ ጽሑፍ ዲሞክራሲ የሰው ልጆች የማይቀለበስ ዕጣ ነው ይላል። በሽብር ተወንጅሎ በቃሊቲ እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ የተጻፈ መሆኑ የተነገረለት ይህ ጽሑፍ አክሎም በግለሰቦች ላይ የሚደርስ እንግልትና ቅጣት ይዘግ እንጂ ያነጣ አያስቀረውም ይላል። የፖለቲካችንን የሞራል ይዞታ መኮስመን ያመለክታል ያለው ጽሑፍ መንግሥት በህግ ፊት ያለ ችግር የሀሰት መረጃ ያቀርባል ሲልም የኢትዮጵያን መንግስት ይወነጅላል። በታሪክ ትላልቆቹ ወንጀሎች የጊዜያቸውን የሞራል መላሸቅ የጠቆሙ ነበሩ ሲልም የንጽጽር ትችት ይሰነዝራል። ደብዳቤው በእንግሊዝኛ ቋንቋ የተጻፈው ይህ ደብዳቤ በእርግጥ በእስክንድር የተጻፈና ከእስር ቤት የወጣ ስለመሆኑ ለማረጋገጥ ጽሑፉን ለንባብ ያበቃውን የጋዜጠኛው የጋዜጣውን አዘጋጅ ለማነጋገር ያደረግነው ሙከራ ለጊዜው አልተሳካልንም። እንዳገኘነው ግን እናቀርባለን። ዓለም አቀፉ የሰብአዊ ረዴድ ድርጅት ሴቭ ዘ ችልድረን ህጻናት አድን ዓመታዊውን የዓለም እናቶቹ ናቴ ሪፖርት አውጥቷል። የሕፃናትና የእናቶችን ሞት ለመቀነስ መጠነ ሰፊ እርምጃ ቢመዘገብም በየአመቱ ሶስት ሚሊዮን ሕፃናት ገና የመጀመሪያ ወር ዕድሜያቸውን ሳይጨርሱ እንደሚሞቱ አስገንዝቧል። በዘንድሮው ሪፖርት አዲስ በሚወለዱ ህፃናት ላይ ትልቅ ትኩረት መደረጉን የተናገሩት የሴቭ ዘ ችልድረን ድርጅት ፕሬዚደንትና ዋና ስራ አስኪያጅ ካሮላይን ማይልስ በታዳጊ ሀገሮች ለአንድ ህፃን የተወለደበት ቀን እጅግ አደገኛው ቀን መሆኑን ተረዳን። ስለምን ከአንድ ሚሊዮን የሚበልጡ ሕፃናት በተወለዱበት ቀን ይሞታሉና ብለዋል። ከእነዚህም መካከል አርባ ከመቶ ከሰሃራ በታች በሚገኙ ሀገሮች መሆኑን ገልጸዋል። የአንድ መቶ ሰባ ስድስት የዓለም ሀገሮችን ደረጃ የመደበው የእናቶቹ ናቴ ሰንጠረዥ በጥሩነት ፊንላንድ አንደኛ ከሁሉም አደገኛዋ ኮንጎ ዲሞክራሲያዊ ሪፑብሊክ መሆኗን አሳይቷል። በሰንጠረዡ ኢትዮጵያ 141ኛ ኤርትራ 147ኛ ላይ ተቀምጠዋል። የዚህን የሴቭ ዘ ችልድረን ሪፖርት ዝርዝር ዘገባ በነገረቡ የሴቶችና ቤተሰብ ክፍለ ጊዜ እናቀርባለን። በኬንያ ስራ አጥነት፣ ድህነትና ከፖለቲካው መገለል የሀገሪቱን በሀገሪቱ ወጣቶች ዘንድ ለሚታየው የእስላማዊ ጽንፈኝነት አካሄድ አስተዋጽኦ እያደረገ መሆኑን ያስገነዘቡ የሁኔታው ኤክስፐርቶች የኢኮኖሚ አቅማቸውን በመገንባትና አቃፊ ፖሊሲዎችን በመዘርጋት መፍትሄ ሊፈለግለት የሚገባ ችግር ነው ሲሉ አስገነዘቡ። በዩናይትድ ስቴትስ የዓለም አቀፍ ረድኤት ቢሮ ዩኤስኤአይዲ ጥናት መሰረት በትምህርት ገበታ ላይ ካልሆኑት ኬንያ ወጣቶች ውስጥ ሰባ አምስት ከመቶ ስራ አጥ መሆናቸውን ያሳያል። በኬንያ የስራ አጥ ወጣቶች ቁጥር ብቻ ሳይሆን በፖለቲካዊ ሁኔታውም ያላቸው ያለመደሰት ወይም መከፋት ከፍተኛ ደረጃ ላይ ሲሆን በሀገሪቱ ምክር ቤት ስፋት ያለው ሙስሊም ማህበረሰብ የሚገኝበት የካሙኮንጂ አካባቢ ተወካይ ዩሱፍ ሀሰን ሲናገሩ የወጣት ስራ አጥነቱ ቀውስ ሊፈነዳ ቀኑን እንደሚቆጥር ቦምብ ነው ሲሉ ገልጸውታል። የአፍሪካ የሴኩሪቲ ጥናቶች ተቋም አዲስ ያወጣው ሪፖርት የሀገሪቱን ሀብት መቋደስ የሚቻለው በብሔረሰብ፣ በባህል ወይም በሃይማኖት መሰረት ሲሆንና በሀገርና በማህበረሰቦች ውስጥ ባለውና በሌለው መካከል ልዩነቱ እጅጉን ሲሰፋ ይበልጡን ላለመረጋጋት አስተዋጽኦ ያበረክታል ብሏል። ያም ወደ አሸባሪ ተግባር የመሳብን ሁኔታ ያካትታል ሲልም ተናግሯል። አድማጮች ዜና የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ሁለት ባለመካከለኛ ርቀት ተወንጫፊ ሚሳይሎችን ለተኩስ ዝግጁ ሆነው ከተተከሉበት ስፍራ አንስታለች። ይህም ልሳነ ምድሩ ላይ ሰፍኖ የቆየውን ውጥረት ይበልጡን ያረግባል ብለው እንደሚያምኑ የዩናይትድ ስቴትስ ባለስልጣናት ተናግረዋል። ትናንት ሰኞ ማታ ስማቸው እንዳይጠቀስ ጠይቀው የተናገሩ የዩናይትድ ስቴትስ የመከላከያ ባለስልጣናት ፒዮንግያንግ በሀገሪቱ ምስራቃዊ ጠረፍ ላይ በሚገኝ መተኮሻ ጣቢያ ሁለቱን ሙሱዳን ሚስሎች ከዚያ በቅርቡ አንስታለች ብለዋል። ይህንኑም የደቡብ ኮሪያ መገናኛ ብዙሃንም እየዘገቡት ናቸው። ሰሜን ኮሪያ ሙከራ ያልተደረገበትንና እስከ 3500 ኪሎ ሜትር ርቀት ተወንጭፎ በአካባቢው ያሉ የዩናይትድ ስቴትስ በርካታ ኢላማዎችን ሊመታ የሚችለውን የሙሱዳን ሚሳይሎች ሳት ተኩስ አትቀርም በማለት ዋሽንግተን ለሳምንታት ስታስጠነቅቅ ከርማለች። የዋይት ሃውስ የእስያ ጉዳዮች ዋና ስራ አስኪያጅ ዳንኤል ረስል የፒዮንግያንግ እርምጃ መልካም ዜና ነው ብሎ ለመደሰት አሁን መቸኮል ይሆናል። ባለስልጣናት ሙከራውን አታካሄድም ብሎ ለመደምደም አሁን አይቻላቸውም ብለዋል። ሰሜን ኮሪያ በዩናይትድ ስቴትስ እና በደቡብ ኮሪያ ላይ የኒውክሌርና መደበኛ ወታደራዊ ጥቃት አደርሳለሁ በማለት ለሳምንታት ስታሰማ የቆየችውን ዛቻ ረገብ እያደረገች መታለች። የፒዮንግያንግ የዛቻ መቀዝቀዝ የተስተዋለው የደቡብ ኮሪያ ፕሬዚደንት ፓርክ ጊዩን ሂ ዛሬ በዋሽንግተን ከፕሬዝደንት ባራክ ኦባማ ጋር ከመገናኘታቸው ቀደም ብሎ መሆኑ ነው። የሁለቱ መሪዎች ውይይት በፒዮንግያንግ ጉዳይ ላይ ያተኩራል ተብሎ ተጠብቋል። ሚስ ፓርክ በዩናይትድ ስቴትስ የአምስት ቀናት የተባበሩት መንግስታት ጉዟቸውን የጀመሩት በትናንትናው ዕለት ሰኞ መሆኑ ይታወቃል። በመጨረሻም ቻይና በኢንተርኔት አማካይነት በሚካሄድ ስለላ የዩናይትድ ስቴትስ የውጭ ፖሊሲና ወታደራዊ እቅዶችን የተመለከቱ መረጃዎችን ለማግኘት እየሞከረች ናት የሚለውን የዩናይትድ ስቴትስ የመከላከያ ሪፖርት ውድቅ አድርጋለች። የቻይናው የውጭ ጉዳይ ሚኒስቴር ቃል አቀባይ ማክሰኞ ባደረጉት ገለጻ የፔንታገን ሪፖርት መሠረተ ቢስና ኃላፊነት የጎደለው ነው ካሉ በኋላ የሁለቱን ሀገሮች ግንኙነት ከመጉዳት ሌላ ውጤት የለውም ብለዋል። ዜናው አበቃ። ዜናውን ሰማን። ወደ ኋላ ከሚቀርቡ ቅንብሮች በቦስተን ማራቶን ላይ ከተፈጸመው የፈንጂ ጥቃት ጋር ተያይዞ በቁጥጥር ስር የቆየውና ክስ የተመሠረተበት ሮቤል ፊልጶስ በዋስ ተለቀቀ። ግግልጽ ለማድረግ የምፈልገው ምንድ ነው ለማንኛውም ሰው አንድ መቶ ፐርሰንት ሮቤል ለዚህ ጥቃት ከመሆኑ በፊትም ከሆነም በኋላ የሚያውቀው ነገር የለም ዜሮ፣ ምንም የሚያውቀው ነገር የለም። ከጥፋቱ ጋር ግንኙነት የለውም። የእሱ ወንጀል ጥፋት ያጠፋው ሰውዬ ጋር ጋ መተዋወቁ። ስለዚህ ይህንን በግልጽ ለማስረዳት ሞክረን ተሳስቶልናል። መንግስትም ከጥቃቱ ጋር ግንኙነት አለው ብሎ አያምንም። ያምን ደግሞ አይለቀቅም ነበረ። የሮቤል ፊሊጶስ ጠበቃ አቶ ደረጀ ደምሴ ናቸው የሰማችኋቸው። በመጽሔት ዘገባ አለን። አሁን የዕለቱ አብይ ርዕስ ሰማያዊ ፓርቲ የአፍሪቃ ኅብረት ሃምሳኛ ዓመት በሚከበርበት ዕለት ሰላማዊ የተቃውሞ ሰልፍ መጥራቱን ይፋ አድርጓል። ይህ ዕለት የተመረጠውም በመንግሥት ላይ ጫና ለመፍጠር ስለሚመች እንደሆነ ፓርቲው አስታውቋል። መለስካቸው አማ ከአዲስ አበባ ተከታዩን ዘገባ አድርጓል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጽሁፍ ባሰራጨው መግለጫ እንዳተተው ፓርቲው በተለያዩ ጊዜያት በሀገሪቱ ይፈጸማሉ ያላቸውን የሰብአዊና ዴሞክራሲያዊ መብት ጥሰቶችና ህገወጥ ድርጊቶች እንዲቆሙ ለመንግስት ጥያቄዎችን ሲያቀርብ መቆየቱን ያስረዳል። ይሁንና በመንግስት በኩል ጥያቄዎቹን ማንቋሻሽና ማጣጣል ወይንም ጆሮ ዳባ ልበስ ብሎ ከማለፍ ውጪ ያደረገው እንደሌለም ያስታውሳል። በመንግሥት መልስ ተነፍጓቸዋል ካላቸውን ጥያቄዎች መካከል አራቱን ዘርዝረዋል። እነዚህም ለፍትህና ለዴሞክራሲ ሲታገሩ የነበሩ ጋዜጠኞችንና የፖለቲካ ፓርቲ መሪዎችን በአሸባሪነት ስም ማሰሩ እንዲቆምና የታሰሩትም እንዲፈቱ ዜጎች በታጠቁ ኃይሎች እንዲፈናቀሉ በማድረግ ወንጀል የሰሩ ለፍርድ እንዲቀርቡ፣ የተፈናቀሉ ዜጎችም ወደ የነበሩበት እንዲመለሱ፣ በአሸባሪነት ስም የተከሰሱ በሃይማኖታችን መንግስት ጣልቃ አይግባ ያሉ ሙስሊም እስረኞች የሚደርስባቸውን እንግልት እንዲቆም፣ ጥያቄያቸውም እንዲመለስ የሚሉና ሌሎችም የኢኮኖሚ ጥያቄዎች ናቸው። መንግስት ለእነዚህና ለሌሎችም ጥያቄዎች ምላሽ እንዲሰጥ ሰላማዊ ፓርቲ ለመውሰድ የመረጠውን እርምጃም የፓርቲው ምክትል ሊቀመንበር አቶ ስለሺ ፈይሳ እንዲህ ሲሉ በንባብ አሰምተዋል። ግንቦት 17 2005 ዓ.ም በአፍሪካ ህብረት ጽፈት ቤት ፊት ለፊት ሰላማዊ ሰልፍ በማድረግ ከላይ ያነሳናቸው ሌሎችም ጥያቄዎቻችን እንዲመለሱ ሰማያዊ ፓርቲ ለመጠየቅ ወስኗል። በመሆኑም እነዚህ ጥያቄዎች እንዲመለሱ የሚፈልግ የፖለቲካ ፓርቲ የሲቪክ ማህበራት እና ማንኛውም ኢትዮጵያዊ ዜጋ በእነዚህ ሰላማዊ የትግል እንቅስቃሴዎች በመሳተፍ የበኩሉን ድርሻ እንዲወጣ ጥሪያችንን እናስተላልፋለን። በቤኒሻንጉል ክልል የተፈጠረውን ዜጎችን የማፈናቀል እርምጃ በተመለከተም መንግስት የእርምት እርምጃ እየተወሰደ ነው የሚለውንም ፓርቲው አይቀበለውም። የሰማያዊ ፓርቲ ልዑካን ቡድን በመተክል ዞን በቡለን ወረዳ በሶስት ቀበሌዎች አይተናል ያሉትንም አቶ ስለሺ ለጋዜጠኞች ገልጸዋል። በሶስቱም ቀበሌዎች ላይ በተለይ በሁለቱ ቀበሌዎች በዋናነት የተወሰኑ ሰዎችን አግኝተናል። በቀበሌው ምን እየተሰራ እንደነበረም አይተናል። እና አሁን ይሄ ስም ተለጥፎ የስም ዝርዝር ተለጥፎ አሁንም መውጣት ለመውጣት የተዘጋጁ ሰዎች እንዳሉ በአይን አይተናል። በቦታው ላይ ተገኝተን በአይን ከማየትም በላይ ደግሞ የቪዲዮ ማስረጃም ቀርጸን የተወሰነ የቪዲዮ ማስረጃም ዩቲብ ላይ ሎድ ያደረግንበት ሁኔታ አለ። እሱንም ማየት ይቻላል። በተባለው ዕለት ሰላማዊ ሰልፉን ለማካሄድ ማወቅ ያለባቸው የመንግሥት አካላት አውቀውት እንደሆነ ለተጠየቁት የፓርቲው አመራር አካል አባላት እንዳሉት ከሆነ ሰላማዊ ሰልፍ ማድረግ በሕገ መንግሥት የታወቀ መብት መሆኑን አስታውሰው በደንቡ መሠረት ለሚመለከተው ክፍል ለማሳወቅ ግን ጊዜው ገና መሆኑን ገልጸዋል። ሕጉ በሚደነግገው መሠረትም ፓርቲው ያን ያደርጋል ብለዋል። የሰላማዊ ሰልፉን ስፍራና ጊዜ በተመለከተም ፓርቲው ያደረገው ምርጫ ግን ልዩ ምክንያት አለው። የፓርቲው የሕግ ጉዳይ ኃላፊ አቶ ይርነቃቸው ከበደ ዓለም አቀፍ ትኩረት የሚስብ ወቅት ነው። በዚህን ጊዜ ደግሞ ችግሮቻችንን ከላይ ቅድም በአራት ዘርፍ ክፍለን ያስቀመጥናቸው ችግሮቻችንን ዓለም አቀፍ ትኩረት እንዲያገኙ በመንግሥት ላይም ጫና እንዲፈጥሩበት ለማሳየት ከዚህ የተሻለ አጋጣሚ የለም ስለሆነም ጋዜጦችም እንዲሁም ህብረተሰቡ የሚመለከተው ሁሉ ከላይ የገለጽናቸውን ችግሮች መሰረት አድርጎ በእለቱ ለሶስት ተከታታይ ቀናት አሙስ አርብ፣ ቅዳሜ ነው የምናካሄደው። ጥቁር አልባሳት በመልበስ እንዲሁም በመጨረሻ የአፍሪካ ህብረት በሚካሄድበት ስብሰባ ግንቦት 17 ሁሉም ይህንን ጥሪ የሚቀበል በሙሉ በአፍሪካ እብረት ጽፈት ቤት ፊት ለፊት በመቆም ድምፁን ከፍ አድርጎ እንዲያሰማ ጥሪያችንን እናስተላልፋለን። በቅርቡ ሰማያዊ ፓርቲ ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት ማለትም የዛሬ 76 ዓመት ከ30 ሺ ኢትዮጵያውያን በላይ በአንድ ቀን ላስጨፈጨፈው ለግራዚያኒ በተወለደበት መንደር በኢጣሊያ የተቋቋመውን መታሰቢያ በመቃወም አዲስ አበባ ውስጥ ጠርቶት የነበረው ሰላማዊ ሰልፍ በጸጥታ ኃይሎች እንደከሸፈበት ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ አድምጠናል። መለስካቸው አምሃን እናመሰግናለን። ወደ መጽሔት ዘገባ ስናልፍ በቦስተን ማራቶን ላይ ከተፈጸመው የፈንጂ ጥቃት ተያይዞ በቁጥጥር ስር የቆየውና ክስ የተመሰረተበት ወላጆቹ ትውልደ ኢትዮጵያ የሆኑት ሮቤል ፊሊጶስ የተከሰሰበት ጉዳይ ቀደም ሲል ይነገር የነበረውን ያህል እንዳልሆነና ወደፊት በሚካሄደው የፍርድ ሂደት አዎንታዊ ውጤት እንደሚጠብቁ ጠበቃው ለአሜሪካ ድምጽ ራዲዮ አስታውቀዋል። ሮቤል ፊሊፖስ በመቶ ሺህ ዶላር ዋስትና እንዲለቀቅ ጉዳዩን የያዘው ፌዴራል ፍርድ ቤት ትናንት የወሰነ ሲሆን ጉዳዩ በሚታይበት ጊዜም ከቤተሰቦቹ ጋር በቤት ውስጥ እስር ላይ እንዲቆይ ፍርድ ቤቱ አዟል። የሮቤል ፊሊፖስን ጉዳይ የያዙትን በቦስተን ማሳቹሴትስ የሚገኙትን ጠበቃ አቶ ደረጀ ደምሴን ሰሎሞን አባተ ማምሻውን በስልክ አግኝቶ አነጋግሯቸው ተከታዩን ዘገባ አቀናብሯል። መጋቢት ሁለት 2005 ዓ ምት በተካሄደው የቦስተን ማራቶን ላይ የተጣለውን የፈንጂ ጥቃት አደርሰዋል ተብሎ ከተጠረጠሩት ሁለት ወንድም አማቾች ከታናሹና አሁን በእስር ቤት ሆስፒታል ከሚገኘው ዦሃር ፀርናይቭ ጋር ግንኙነት አላቸው ተብሎ ዘግይቶ በቁጥጥር ስር ከዋሉ ወጣቶች አንደኛው ወላጆቹ ኢትዮጵያውያን የሆኑትና ከእናቱ ጋር ይኖር የነበረው ሮቤል ፊሊጶስ አንዱ እንደሆነ ይታወቃል። ዜግነቱ አሜሪካዊ የሆነው የ19 ዓመት ዕድሜ ያለው ሮቤል ትናንት የዋስትና መብት ተከብሮለታል። ስለ ዋስትናው እና በአጠቃላይም እስካሁን ስለሚያውቁት ጉዳይ እንዲነግሩኝ ወደ ጠበቃው ወደ አቶ ደረጀ ደምስ ደውዬ እየጠየቂያቸው ነበር። እንዲህ ብለውኛል። ከትላንት ጀምሮ ሮቤል ፊሊጶስ በዋስ ተለቋል። ከዚህ በኋላ ጉዳዩ በፍርድ ቤት ይቀጥላል። የተወሰነ ጊዜ ይፈጃል። የተለያዩ እናቅርባቸው ጥያቄዎች እና ፍርድ ቤት ሂሪንጎች ይኖራሉ። ዩዥል የፌዴራል ኬዞች ከስድስት ወር እስከ አንድ አመት ሊፈጁ ይችላሉ እስኪጠናቀቁ ድረስ። አንዳንዴም ከዛ በላይ ከዛም ባነሰ ሊያልቅ ይችላል። አቶ ደረጃ አሁን ዋስትና የተሰጠው በምን ሁኔታ ነው? የመቶ ሺህ ዶላር ድረስ ንብረት ተይዟል። በተረፈ በማይታወቅ ቦታ እንዲቀመጥ ተደርጓል። ያንን ደግሞ ለእሱም ደህንነት ብለን ያደረግነው ነው። መገናኛ ብዙኃን አሁን በቤት እስራት ውስጥ እንዲቆይ ተወስኗል ነው የሚሉት። ልክ ነው እና በቤት ከአንድ ቤት ውስጥ አይወጣም። ያ ለጊዜው የተደረገ በስምምነት ለእሱም ደህንነት ብለን እኛ ራሳችን ፕሮፖዝ ያደረግነው ነው። አዎ ከእስር ቤት ውጭ መሆኑ ነው እናንተ የፈለጋችሁት። ዋናው ከእስር ቤት ውጭ ከቤተሰቡ ጋር ከእናቱ ጋር በሰላም የቤቱን ምግብ እየበላ የኮሌጅ ትምህርት ኦንላይን ተመዝግቦ እየተማረ እንዲቀጥል እስከተወሰነ ጊዜ ድረስ። ከዛ ደግሞ ነገሮች ይሻሻላሉ። እኔ ቢሮ ደግሞ እየመጣ ጉዳዩን እየተወያየ እንዲመለስ። ስለዚህ አሁን ያለበት ዋናው መጀመሪያ ማድረግ የፈለግኩት እኔ እስር ቤት ማውጣት እስር ቤት በምትሆንበት ጊዜ በዚህ አይነት ኬስ ብቻህን ነው የምትታሰረው። አንድ ክፍል ውስጥ ከሌላ ሰው ጋር ግንኙነት አይኖርህም። ሀያ አራት ሰዓት አንድ ክፍል ውስጥ ለብቻ ተቀምጠህ ነገ ተነገወዲያ ምን ይደርስብኛል እያልክ በምታስብበት ጊዜ የሚደርስብህ የመንፈስ ጭንቀት ጉዳት በጣም ከፍተኛ ነው። ያንን የአስራ ዘጠኝ ዓመት ልጅ መቋቋም ላይችል ይችላል። ይሄ ሰውዬ ከዚህ በፊት ታስሮ አያውቅም። ከፖሊስ ጋር ተነጋግሮ አያውቅም። በጣም ኤግዘምፕላሪ ኑሮ የሚኖር ልጅ ነበር። ገና በወጣትነቱ ሀይ ስኩል እያለ ከህጻናቶች ተመርጦ የህጻናቶች ተወካይ ሆኖ የኬምብሪጅ ሲቲ ካውንስል ውስጥ ሜምበር ሆኖ የሚሰራ የነበረ ልጅ እና ከዛ ሁኔታ ሀያ አራት ሰዓት እስር ቤት ውስጥ መቀመጥ የሚያመጣውን ምን ያህል ጉዳት ማንም ሰው መገመት ይችላል። ከዛ ወጥቶ አሁን ቤት ውስጥ ነው ያለ እና ያ ትልቅ ለሁላችንም ትራስት የሰጠን ከዚህ በኋላ ጉዳዩን ለማንኛውም ጉዳይ እንጨርሰዋለን። ወደ ዝርዝር ጉዳይና ክርክርም ከመግባታቸው በፊት መንግስት ይዣለሁ የሚለውን ማስረጃ ሁሉ መረከብና ማየት እንደሚኖርባቸው፣ ተጨማሪ ማስረጃዎችን ቢያስፈልጓቸው ከፌዴራሉ ምርመራ ቢሮና ከዩናይትድ ስቴትስ አቃቢ ሕግ ጽሕፈት ቤት እንደሚጠይቁ አቶ ደረጀ ገልጸው ተጨማሪ መርማሪዎችንም ቀጥረው በጉዳዩ ላይ ያሰማሩ መሆናቸውን አመልክተዋል። ለመሆኑ በሮቤል ላይ አሁን የተመሰረተው ክስ ምን ይላል? መንግስት ሮቤልን በምንድን ነው የሚፈልገው? አቶ ደረጀ ይሄ በጣም ጠቃሚ ነው፣ ይህንን ማወቅ መጀመሪያ ደረጃ ኤፕሪል አስራ አምስት ቀን ቦስተን ላይ ጥቃት ደርሷል። ያንን ጥቃት ያደረሰው ሰው አሁን በእስር ላይ ነው የሚገኘው። እንደ አጋጣሚ ሆኖ ያ ሰው ተማረው ኬምብሪጅ ሪንጀን ላትን የሚባል ሀይ ስኩል ነው የጨረሰውን በሁለት ሺህ አስራ አንድ ነው እንዳጋጣሚ ሮቤል በዛ ትምህርት ቤት ተምሯል። አንድ ላይ ነው ከዛ ሰውዬ ጋር የጨረሰው። እንደገና ደግሞ እንዳጋጣሚ አንድ አይነት ኮሌጅ ውስጥ ነው የገቡት እና ጥቃቱ ከደረሰ በኋላ ጥቃቱን ያደረሰው ሰው ማን እንደሆነ አልታወቀም ነበረ ለጥቂት ቀናቶች። በኤፕሪል አስራ ስምንት ቀን ጥቃቱን ያደረሰው ግለሰብ እዛ ትምህርት ቤት ውስጥ ነበረ እና ሮቤል ለሴሚናር ሄዶ የዛን ቀን እዛ ትምህርት ቤት ተገኝቷል እና ሁለት ሌሎች የዛ ጥቃት ያደረሰው ሰውዬ ጓደኞች የዛን ቀን ማታ ጥቃት አድራሽ ዲው ክፍል እቃ አውጥተው ጥለዋል ተብለው ተከሰዋል። ይሄም ክስ ምርመራ ላይ ያለ መንግስት ለማስረጃነት ሊቀርቡ የሚችሉ ኤቪደንሶችን በመጣል ያውም በእንግሊዝኛ ኦብስትራክሽን ኦፍ ጀስቲስ በመባል እነዛ ሁለት ግለሰቦች ተከሰዋል። የፍትህን አካሄድ ማዛባት ወይም ማጨናገፍ እንደማለት ነው ይቻላል እና ያንን ኦብስትራክሽን ኦፍ ጀስቲስ ቻርጅ የተከሰሱትን ሁለት ሰዎች በሚመለከት ሮቤል ጥያቄ ቀርቦለት በተለያየ ጊዜ ተጠይቆ ኤፍቢአይ ኤጀንቶች መልስ ሰጥቷል የሚችለውን ያህል በዛ ምርመራ ላይ ውሸት ተናግሯል ብሎ ነው የከሰሱ። ምንድን ነው ያ ውሸት የተባለው ነገር? እንግዲህ እነሱ ያቀረቡት እቃው በሚወጣበት ጊዜ ክፍል ውስጥ አልነበርኩም ብሏል። ክፍል ውስጥ ነበረ በኋላ አምኗል። እንደዚህ ብለው ነው ያሉት። ይሄ ተጣለ የተባለው ባክባክ ወይም ባግ እዛ ትምህርት ቤት ያለ ባክባክ ነው የቦርሳው ማለት ነው፣ ቦርሳው ማለት ነው እና ከመጀመሪያ ደረጃ ከጥቃቱን ጋር ግንኙነት ይኑረው ያይኑረው ገና እያጣራ ነው። ላይኖረውም ይችላል ያንን ሲጥሉ ሮቤ ላይቷል። ያንን ሲጠየቅ በግልጽ አልተናገረም አላውቅም ነው ያለው። አሁን ዲቴል ውስጥ ገብቼ ለመናገር ገና መንግስት ያለውን ማስረጃ ሙሉ ለሙሉ ስላልሰጠኝ ምን በምን ሰዓት እንዳለ አሁን ለመናገር አልችልም። ነገር ግን እኔ አሁን በራሴ የደረስኩባቸው ይኖራሉ። አንዳንዴ ግን በዚህ አይነት ስራ ላይ አንዳንድ ነገሮችን ከመናገር በፊት ሶስት አራት አምስት ጊዜ ማጣራት እና እርግጠኛ መሆን ይኖርባል። እስካሁን ባየሁት የመንግስት ክስ የረባ ክስ ሆኖ አላገኘሁትም። ከሚገባው በላይ የተጋነነና እንዲሁ በሆነው ሁኔታ ከፍተኛ ስሜት ላይ ስላለ አሜሪካ መንግስትም ሆነ ህዝብ ከዛ ጋር በተገናኘ መልኩ ነው ክብደት የተሰጠው። እርግጥ እዚህ ሀገር ከሽብር ፈጠራ ጋር የተገናኙ ነገሮች በጣም እንደሚከብዱ ታውቃለህ፣ አንተም ማንም ሰው የሚያውቀው ነው እና ወደፊት ሰው ሲረጋጋ ነገሮችን በጠራ መልኩ ማየት በሚቻልበት ሁኔታ ላይ ስንሆን አመለካከቶች እንደሚቀየሩ ነው። አሁን ባለው ሁኔታም ስለ ሮቤል ማንነት ብዙ ማስረዳት መቻላቸውን፣ ከአስራ አምስት በላይ የድጋፍ ደብዳቤዎችን ማሰባሰባቸውን አመልክተው ሮቤል ከተከሰሰበት ጉዳይ ጋር አንዳችም ግንኙነት የለውም ሲሉ ጠበቃው አቶ ደረጀ ደምሴ ገልጸዋል። ግልጽ ለማድረግ የምፈልገው ምንድን ነው፣ ለማንኛውም ሰው አንድ መቶ ፐርሰንት ሮቤል ስለዚህ ጥቃት ከመሆኑ በፊትም ከሆነም በኋላ የሚያውቀው ነገር የለም። ዜሮ ምንም የሚያውቀው ነገር የለም። ከጥፋቱ ጋር ግንኙነት የለውም። የእሱ ወንጀል ጥፋት ያጠፋው ሰውዬ ጋር መታወቁ ነው። ስለዚህ ይህንን በግልጽ ለማስረዳት ሞክረን ተሳክቶልናል። መንግሥትም ከጥቃቱ ጋር ግንኙነት አለው ብሎ አያምንም ያምን ደግሞ አይለቀቅም ነበረ። የሮቤል ጉዳይ ለፊታችን ግንቦት ዘጠኝ መቀጠሩንም አቶ ደረጀ ገልጸዋል። አቶ ደረጀ ደምሴ በቦስተን ቸርች ኤንድ ደምሴ የሚባል የግል የህግ ድርጅት ከፍተው የሚሰሩ ላለፉት 15 ዓመታት በተለያዩ ፌዴራልና የስቴትም ደረጃዎች ስፋት ያላቸውን አገልግሎቶች የሰጡ ለወንጀል ጉዳዮች ጥብቅና በመቆም የካበተ ልምድ ያላቸው የህግ ባለሙያ መሆናቸው ታውቋል። አቶ ደረጀ ጉዳዩን ከመያዛቸው በፊት ከባድ መስሎ ታይቷቸው እንደነበረ ተናግረዋል። አቶ ደረጀ ደምሴ አባቴ ያችን የሰዎችን ሰዓት የሚል መጽሐፍም ደራሲ ናቸው። ለአሜሪካ ድምፅ ሰሎሞን አባተ ዋሽንግተን። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ቆንጂት ታየነን እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አሁን ደግሞ ከእናንተ ከደረሱን አስተያየቶች አንድ ሁለቱን እናቀርባለን። ሰራይትልኝ፣ የማከብራችሁ ቪዲዮዎች መሪዎቻችን በቀን ሶስት ጊዜ እንድትበሉ እናደርጋለን ብለው ቃል ከገቡልን እነሆ ሀያ ዓመት ሞላው። እንኳን በቀን ሶስት ጊዜ፣ በቀን አንድ ጊዜ ለመብላት በጸሎት ላይ ነን። ዛሬ በድሮ ትዝታም እየኖርን ነው። በምኞት እውነት ነው። ብዙ ውብ ህንጻዎችና ዘመናዊ አውራ ጎዳናዎች ተገንብተዋል። ጥቂት ባለጊዜ ሀብታሞችም ብቅ ብቅ ብለዋል። ግን የተፈጥሮ ህግ ሆነና በሆድ ብቻ በልቶ ማደር አይሆንም። ረሀብ ደግሞ ጊዜ አይሰጥም። በሚነገረን በቁጥር ድምር ጠግበንንደር ደር አቤቱ የኢትዮጵያ አምላክ ታረቀን። አብርሃም ታከለ ከአሜሪካ ጤና ይስጥልኝ። ቪዮኤች በሀገራችን አሁንም ኢትዮጵያውያን ወገኖቻችን በገዛ ሀገራችን ከመኖሪያ ቤታቸው በግዴታ እየተፈናቀሉ ይገኛል። ይህ ድርጊት ለሀያ አንድ አመታት በወያኔዎች ሲፈጸም ቆይቷል። ስለዚህ ይህንን ድርጊት ኢትዮጵያውያን በሙሉ በአንድ ላይ ሆነን በወገኖቻችን ላይ እየደረሰ ያለውን ግፍና መከራ በየትኛውም ቋንቋ ተናጋሪ ላይ ለሚደርሰው በደልና ጭቆና እንደ አንድ ዜጋ ሊያመንና ሊሰማን ይገባል እንጂ ወያኔዎች ባዘጋጅሉን የዘር ፖለቲካ ከ ሀያ አንድ አመታት በኋላ በአዲስ መልክ በመደራጀት ስለየቤተሰቦቻችን ብቻ እንድናስብ አይገባም። ከታሪክ ተጠያቂነትም አያድነንም። እላለሁ። እንደምን አላችሁ? ሽልበላችሁ። መቼም እኔ የህዝቡ አስተያየት ነው እንደ ግርም የሚለኝ እንደ በዚች በስልካችሁ እንደ እንቁር እያደረገ እየደወለ ግማሹ አባይ አይገደብም ይላል። ይገደባል። ለምን አይገደብም? አባይና መንግስት ምን ያገናኘዋል? አባይ ማለት የህዝብ ነው። አንዳንዱ ደግሞ ወደብ የለንም ይላል። አንፈልግም። ወደብ ምን ያደረግልናል? ያው ወደብ አለን፣ ድንቅ ወደብ አለን። ፕሬኖቻችን ራሱ ይሰራሉ ምንም አይሰራልም። ወደብ ደግሞ የባህር በር ምናምን ይሄ ኋላ ቀረ ነው። ዛሬ ጎላቤሽን ቀርበ ነው በፕሌን ሆኗል ስራው። ወደብም አያስፈልገን። አይምሯችን አትበጥብጡን። ወንድሞቻችን ኤርትራ ነች፣ በሰላም ይኖሩ እነሱ። አያስፈልገንም ወደብ። ሰላም ነች ኢትዮጵያ ያለችው። አዎ ችግር አለ። ችግር የለም አንልም። ይኖራል፣ ማንኛውም ሀገር ላይ ችግር ይኖራል። ሁሉም ሀገር ላይ ለምን? የህዝብ ቁጥር እየበዛ ነው። ድሮ ሶስት ሰው የሚሰራው ሰው አሁን አንድ ሰው እየሰራ ነው። መተባበር ነው። እርስ በርስ መረዳዳት ነው። ጎበዝ ከሆነ ወሬ ማውራት ይቻላለን። አመሰግናለሁ። ዜዎች ከኖርዝ ካሎሪና ታሪኩ ነኝ። አድማጮቻችንን ስለተሳትፏችሁ እጅጉን አድርገን እናመሰግናለን። ይህ ነጻ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት ደግሞ እናበረታታለን። በስልክ መስመራችን 2022059942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ የዘወትር ግብዣችን ነው። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ጻፉልን። በፌስቡክም ተነጋገሩ። የትምህርት ዕድልና ጥራት በኢትዮጵያ በሚለው ጥያቄያችን ላይ በጣም ብዙ አድማጮች እየተነጋገራችሁበት ነው። አበረታች ነው። እናመሰግናለን። ጥሩ ጥሩ አስተያየቶች ደርሰውናል እና ገብታችሁ አንብቡ፣ ተነጋገሩ። አድራሻው ቪኦኤ አምሀሪክ ነው። ሦስት ሰዓት ተኩል ሆኗል። ወደ ሁለተኛው አጋማሽ ቅንብሮቻችን በሙዚቃ ሆናል የምንሸጋገረው ጌታቸው ካሳን ትዝታ The won't take For the won't bir soğuk binyan Tına antıcın iki zarim bir soğuk Lema adam 是喇子的新娘。哇哇哇哇哇哇哇 ጌታቸው ካሳን እናመሰግናለን። ዝግጅታችን ይቀጥላል። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ33 ደቂቃ ሆኗል። የሰዓቱን ዋና ዋና ዜናዎች እናሰማለን። ሶማሊያን መልሶ በመገንባቱ ረገድ ያረዳናት እንደሆን የባሰ ሽብርተኝነት ይመጣል ወይም ያመራል ሲሉ የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን አስጠነቀቁ። ጠቅላይ ሚኒስትሩ ይህን ያስጠነቀቁት በለንደን በተከፈተ ዓለም አቀፍ የሶማሊያ እርዳታ ጉዳይ ጉባኤ ላይ ነው። በቦስተን ማራቶን ላይ ከተፈጸመው የፈንጂ ጥቃት ጋር ተያይዞ በቁጥጥር ስር የቆየውና ክስ የተመሰረተበት የወላጆቹ ትውልደ ኢትዮጵያ የሆኑት ሮቤል ፊሊጶስ የተከሰሰበት ጉዳይ ቀደም ሲል ይባል የነበረውን ያህል እንዳልሆነና ወደፊት በሚሆነው የፍርድ ሂደትም አዎንታዊ ውጤት እንደሚጠብቁ ጠበቃው አቶ ደረጀ ደምሴ ለአሜሪካ ድምፅ ራዲዮ አስታውቀዋል። ሮቤል ፊሊፖስ በ100 ዶላር ዋስትና እንዲለቀቅ ጉዳዩን የያዘው ፌዴራል ፍርድ ቤት በትናንትና ዕለት መወሰኑ ይታወቃል። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የጻፈው መሆኑ የተነገረለት ደብዳቤ በዛሬው ዕለት በአንድ የኢንተርኔት ጋዜጣ አማካኝነት በድረ-ገጽ ላይ ታትሞ ለንባብ በቅቷል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። የመጀመሪያው ቅንብር ሐኪሙን ይጠይቁ ነው። በእንግሊዝኛው የሕክምና አጠራር ሄፓታይተስ ሲ በመባል የሚታወቀውን የጉበት በሽታ አስመልክቶ ከአድማጮች በደረሱን ጥያቄዎች መነሻነት ከመስኩ ባለሙያ ጋር የተካሄደ ቃለ ምልልስ የመጀመሪያ ክፍል ነው። ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው ለጥያቄዎቹ መልስ የሚሰጡን በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት በጥቁር አንበሳ ሆስፒታል የውስጥ ደዌና የተላላፊ በሽታዎች ሕክምና ክፍል ባልደረባ ዶክተር አድማሱ ጠና ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ዶክተር አድማሱ በመሠረታዊ ጥያቄዎች እንነሳ። ሄፓታይተስ ሲ በመባል የሚታወቀው የጉበት በሽታ ምንድን ነው? መንስኤውና ምልክቶቹስ ምንድን ናቸው? ከሌሎቹ የሄፓታይትስ ቫይረሶች የሚለይ ነገር ቢኖረው የሚያመሳስለው ነገርም በብዛት ይገኛል። እንደ ሌሎቹ የጉበት ቫይረሶች ሄፓታይትስ ሲ የሚከሰተው ሄፓታይተስ ሲ ቫይረስ በደማቸው ያለባቸው ሰዎች ላይ ነው። ሄፓታይትስ ያለባቸው ሰዎች እንደ ሌሎቹ እንደ ሄፓታይትስ ኤና እንደ ሄፓታይተስ ቢ የመታመን ምልክት በመጀመሪያ ደረጃ አያሳዩም። ነገር ግን ሄፓታይትስ ያለባቸው ሰዎች በብዛት በመጨረሻው የህመማቸው ደረጃ ላይ በሚደርሱበት ጊዜ ከጉበት ጋር በተገናኙ አንዳንድ የህመም ምልክቶች ወደ ሕክምና ሊመጡ ይችላሉ። እነዚህም ጉበት በጣም የመታመም ምልክት የሚያሳይባቸው ነገሮች ናቸው። ለምሳሌ የጉበት የስራ መድከም፣ መድማት፣ በተለይ የአንጀት መድማት፣ ዓይን ቢጫ መሆን፣ የሆድ መጨመር፣ የሆድ ማበጥ፣ የሰውነት ማበጥ እና የመሳሰሉ ነገሮች ይዘው ሊመጡ ይችላሉ ነገር ግን ዋናው ሊሰመርበት የሚገባው ጉዳይ ምንድን ነው? ሄፓታይት ሲ እንደ ሌሎቹ የሄፓታይትስ ቫይረሶች የበሽታ ምልክት ያለማሳየቱ ሁኔታ ነው ለየት የሚያደርገው። ይህ ማለት ግን ሄፓታይት ሲ ቀላል ቫይረስ ነው ማለት አይደለም። እንደውም ከሌሎቹ የጉበት ቫይረሶች በተለይ በተለይ በብዛት የጉበት ችግሮችን በማፍራት በዓለም አቀፍ ደረጃ ቁጥር አንድ የሚባለው ሄፓታይት ሲ ቫይረስ ነው። ብዙዎቹም የጉበት ችግሮች ከሄፓታይት ሲ ጋር የተገናኙ ችግሮች ናቸው። ይሄም ለምን ይከሰታል ስንል ሄፓታይት ሲ አንድ ጊዜ ደማቸው እስከገባ በኋላ እንደየሰው ሁኔታ ቢያንስ ከሰባ ፐርሰንት በላይ እስከ ሰማንያ በመቶ ያህል ሰዎች አንድ ጊዜ ሄፓታይት ሲ ቫይረስ በደማቸው እስከገባ በኋላ ለሁልጊዜም ቫይረሱን በደማቸው ውስጥ የማቆየት ባህሪ አላቸው። ማለትም ክሮኒካሊ ኢንፌክትድ ሆነው ይቆያሉ። በዚህም የተነሳ ጉበታቸው ከሄፓታይት ቢ ሲ ጋር ተያይዘው ከሚመቱ አንዳንድ ጉዳቶች ሊጎዳ ይችላል ማለት ነው። ዶክተር አድማሱ ዋና ዋናውን የህመሙ መተላለፊያ መንገዶች እንመልከት። አሁን ደግሞ ሄፓታይት ሲ በምን አይነት መንገዶች ነው ለቫይረሱ ከተጋለጠ አንድ ሰው ወደ ሌላ ጤናማ ሰው የሚተላለፈው? ሄፓታይት ሲ በዋናነት የሚተላለፈው መርፌ ወይንም ስለታማ ነገሮችን በመጋራት ለምሳሌ አደንዛችስ የሚጠቀሙ ሰዎች መርፌን በጋራ በመጠቀም ወደ እኛ ሀገር ደግሞ መጣ ስንል ለምሳሌ ንቅሳት፣ ሰዎች በሚነቀሱበት ጊዜ በጋራ መርፌዎችን በመጠቀም ሌላኛው መንገድ የሰው ደም ለህክምና በመውሰድ በግብረ ስጋ ግንኙነት እንዲሁም ደግሞ ከእናት ወደ ልጅ በማህፀን ውስጥ አልፎ አልፎ ሊከሰት የሚችል አይነት የመተላለፊያ መንገዶች ናቸው። ዶክተር አድማሱ በቅደም ተከተል ሄፓታይተስ ሲ መንስኤው ምን እንደሆነ የህመሙ ምልክቶችና የመተላለፊያ መንገዶችን አስረድተውናል። ህክምና ውስጥ ምን ይመስላል? አንድ ለበሽታው የተጋለጠ መሆኑ የተረጋገጠ ሰው በሽታው አምጪ ህዋስ በደሙ የተገኘበት ሰው እና የህመም ምልክቶችን ያሳየ ሰው በህክምና ሊረዳ ይችላሉ። በቅድሚያ ከተረዳስ ምን አይነት ህክምና ነው በዋናነት የሚሰጠው ወይም የሚደረግለት? በጣም ጥሩ። ቅድም እንደተናገርኩት ሄፓታይትስ ብዙ ምልክት ያለው በሽታ አይደለም። በተለይ ጉበትን ጎድቶ ከጉበት ጋር የተያያዙ አንዳንድ ቀደም ብዬ የጠቀስኳቸው ምልክቶች እስኪያሳይ ድረስ ዋናው ነገር ምንድን ነው፣ ሄፓታይትስ ደም ውስጥ እንዳለና እንደሌለ ምርመራ ማድረግ ያስፈልጋል። ዋናው ነገር ይሄ ነው። እያንዳንዱ ሰው ሄፓታይትስ ያለብኝ ወይም የለብኝ የሚለውን ነገር ወደ ሐኪም ቤት በመሄድ ቀላል የሆኑ የደም ምርመራዎች አሉ። እነሱ ምርመራዎች በማድረግ ራስን ማወቅ ያስፈልጋል። ይህንን ካረገ በኋላ ሄፓታይት የህክምና ማድረግ ሲያስብ አንድ ሰው ተገቢ የሆነውን ስፔሻሊቲ ያላቸውን ሐኪሞች ማዋየት በጣም አስፈላጊ ነገር ነው የሚሆነው። በተለይ የአንጀትና የጉበት ስፔሻሊስቶች ወይም ደግሞ የተላላፊ በሽታዎች ስፔሻሊስቶች ጋ በመሄድ ምን አይነት ህክምና ማድረግ እንዳለበት ወይንም ደግሞ ምን አይነት ምርመራዎች በቀጣይነት ማድረግ እንዳለበት ማወቅ ይኖርበታል። ሄፓታይት ሲ በአሁኑ ሰዓት መታከም የሚችል ችግር ነው ተብሎ ነው የሚታሰበው። በጣም ጥሩ መድኃኒቶች አሉት። ህክምናውም በጣም በአጥጋቢ ደረጃ ላይ በጣም በተለይ በአሁኑ ሰዓት በጣም እየተራመደ ያለ ሳይንስ ነው እና አስፈላጊው ስፔሻሊቲ ያላቸው ሰዎች ጋር ሄዶ ከተነጋገረ ህክምናውን በአግባቡ ማድረግ ይቻላል። ብቸኛው አስቸጋሪ ነገር ምንድን ነው? ሄፓታይት ሲ ህክምና ቢኖረውም ነገር ግን ህክምናዎቹ በገንዘብ ሲተመን ውድ የሚባሉ ናቸው። ስለዚህም ሁሉም ሄፓታይትስ ሲ ያለበት ሰው ህክምናውን መውሰድ የለበትም፣ ማድረግ ቢፈለግም አይቻለም። ስለዚህ ይህንን ነገር ለማስወገድ አንዳንድ በዚህ ደረጃ በጣም ከፍተኛ እውቀት ያላቸው ሰዎች ተሰብስበው የትኞቹ የሄፓታይትስ ሲ ቫይረስ በደማቸው ያሉ ሰዎች ህክምናውን ይውሰዱ መጀመሪያ የሚለውን ነገር ተነጋግረውበት የተለያዩ የተለያዩ መስፈርቶችን አውጥተው በእነዚህ መስፈርቶች መሰረት ተገቢው ምርመራ ከተካሄደ በኋላ እንደ አልትራ ሳውንድ የመሳሰሉ ምርመራዎች የጉበትን ስራ የሚያመለክቱ አንዳንድ የደም ምርመራዎች፣ የሰውነት የደም ሴሎች ምርመራዎች፣ ኤች አይ ቪ ምርመራ እንዲሁም ደግሞ ተጓዳኝ የሆኑ ሌሎች የጉበት ቫይረሶች መኖራቸውና አለመኖራቸው እነዚህ ነገሮች ከሞላ ጎደል ከተረጋገጡ በኋላ ህክምናውን መውሰድ ይቻላል። ህክምናው ራሱን የቻሉ ጠቃሚና ጎጂ ጎኖች አሉት። በነገራችን ላይ ሄፓታይት ሲ አንድ ብቻ አይደለም። የተለያዩ ብዙ ዝርያዎች አሉት ብዙ ዝርያዎች አሉት እና ዝርያዎቹም የተለያየ ለህክምና የሚኖራቸው ሪስፖንስ አለ እና እነዛን በመመርኮዝ ይሄኛው ዝርያ ከሆነ ለዚህ ያህል ጊዜ እንስ፣ ይሄኛው ዝርያ ከሆነ ለዚህ ያህል ጊዜ እንስ በማለት ስፔሻሊስቶቹ በጣም እያንዳንዱ ሰውን የተመረኮዘ ውሳኔ ያሳልፈው ነው ህክምናው የሚሰጠው። እና ዋናው ሰው ማወቅ ያለበት ነገር ምንድን ነው? ሄፓታይት ሲ ልንከላከለው የምንችለው በሽታ እና ልናክመው የምንችለው በሽታ መሆኑ ነው። የዚህ የሐኪሞን ይጠይቁ ሁለተኛ ክፍል በቀጣዩ ዝግጅት ማለት በሚቀጥለው ሳምንት ዝግጅት ላይ ይቀጥላል። አሁን ንግድና ምጣኔ ሀብት። በአፍሪቃ ቀጣይ እድገት እንዳለ የኢኮኖሚ አሃዞች ያመለክታሉ። ይሁን እንጂ አብዛኞቹ የአፍሪካ ሀገሮች ከድህነት አልወጡም። የዓለም ባንክ አሐዝ እንደሚያመለክተው በዓለም ደረጃ በከፍተኛ ድህነት ከሚገኙት ሀያ አምስት ሀገሮች ሀያ አንዱ የአፍሪካ ሀገሮች ናቸው። አንድ አዲስ ዘገባ ግን ስለ አፍሪካ እድገት የሚወጡት አሐዞች የተሳሳቱ ናቸው ይላል። የዓለም ባንክ የአፍሪካ ኢኮኖሚ ኃላፊ ስለ ጉዳዩ ተናግረዋል። አዲሱ ጥናት አፍሪቃ እያደገች ነው በሚለው አመለካከት ላይ ጥርጣሬ አሳድሯል። የአፍሪካ ቀንድ አገልግሎት ኃላፊ ፒተር ሃይንላይን ሀቁ በተሳሳተ አሃዝ ተድበስብሷል የሚሉ ምሁራንን አነጋግሯል። አዳነች ፍሳሀይ ታቀርበዋለች። ኢትዮጵያ ኢኮኖሚዋ ካለፉት ሁለት ዓመታት ወዲህ ከአስር ከመቶ በላይ በሆነ አሃዝ ሲያድግ እንደቆየ አስታውቃለች። ኦፊሴላዊ አሃዝም ሀገሪቱ ለአስርተ ዓመት ለሚጠጋ ጊዜ ከአስር ከመቶ በላይ የኢኮኖሚ እድገት እንዳሳየች አመልክቷል። ሌሎች የአፍሪቃ ሀገሮችም ጠንካራ እድገት እንዳሳዩ ሲናገሩ ቆይተዋል። ዓለም አቀፍ የገንዘብ ድርጅትና የኢኮኖሚ መጽሔት በእድገት ፍጥነት አፍሪቃ እስያን እየቀደመች መሆኗን ሲያመለክቱ ቆይተዋል። በመጪዎቹ አምስት ዓመታት ውስጥ በፍጥነት ከሚያድጉት አስር የዓለም ሀገሮች ሰባቱ የአፍሪቃ ሀገሮች እንደሚሆኑ ተንብየዋል። ኢትዮጵያ ዋናዋ ስትሆን ሞዛምቢክ፣ ታንዛኒያ፣ ኮንጎ፣ ጋና፣ ዛምቢያ ና ናይጀሪያ ይከተላሉ። ያም ሆነ ግን ከእነዚህ ሀገሮች ብዙዎቹ በዓለም ደረጃ በድህነት ከሚፈረጁት ሀገሮች መካከል ናቸው። የእድገት አሃዞች ብዙውን ጊዜ በሀብትና በድህነት መካከል ያለውን ክፍተት ለማጥበብ በሚደረገው ጥረት መሰረት የበለጠ የልማት ባጀት ለማግኘት ያገለግላሉ። በካናዳው ሳይመን ፍሬዘር ዩኒቨርሲቲ የኢኮኖሚ ታሪክ የሚያስተምሩት ሞርተን ጀርበን አሃዙ ሊያታልል ይችላል ይላሉ። የኢኮኖሚው ምሁር በቅርቡ ዋሽንግተን ዲሲ በሚገኘው ጆንስ ሆፕኪንስ ዩኒቨርሲቲ በከፍተኛ የዓለም አቀፍ ጥናቶች ትምህርት ቤት በተካሄደው የልማት ጉባኤ ባደረጉት ንግግር አሃዞቹ ብዙውን ጊዜ በትክክል እንደማይቀርቡ ያደረጉት ጥናት ያመለክታል ብለዋል። መንግስታት የሚፈለገውን ውጤት ለማስገኘት በሚችል መንገድ የፈጠሯቸውም ሊሆን ይችላል ብለዋል። ፒተር ሃይንላይን ከሞርተን ጀርመን ጋር በስልክ ባደረገው ቃለ መጠይቅ አህዞችን አህዞቹን የሚያወጡት መስሪያ ቤቶች የልማት ፕሮግራሙ እየሰራ መሆኑን በሚያሳይ መልክ እንዲያቀርቡ ካለቆቻቸውና ከለጋሾች ጫና ይደረግባቸዋል ብለዋል። አንድ ትልቅ ችግር አለ። እሱም ምንጊዜም ቢሆን የፖለቲካ ጫና መኖሩ ነው። በማንኛውም የዓለም ሀገሮች ያሉት የአሐዝ መስሪያ ቤቶች የፖለቲካ ኃላፊዎቹ የሚፈልጉትን አሐዝ ከሞላ ጎደል ያውቃሉ። ከፍተኛ አሀዝ ስታቀርብ የበለጠ ድጋፍ ታገኛለህ። የምታቀርበው አሀዝ ዝቅተኛ ከሆነ ግን ብዙም ድጋፍ አታገኝም። ስለሆነም የአሐዙ አሰባሰብ ሥርዓት ምን ያህል ነጻ እንደሆነ አጠያያቂ ይሆናል። አሐዙ ተጠቃልሎ የሚቀርበው በትልልቅ ዓለም አቀፍ የልማት ድርጅቶች መሆኑ ራሱ የተሳሳተው አሐዝ ተአማኒነት እንዲያገኝ ያደርጋል ብለዋል ጀርቨን። ይህን በሚመለከት በአለም ባንክ አሃዝ ቡድን ላይ ጣቴን ቀስራለሁ ከብሔራዊ የአሃዝ አገልግሎት እየሰበሰቡ አጠናቅረው ከሚያስተላለፉት አገልግሎቶች አንዱ ናቸው በዚህ መልክ የተሰበሰቡትን የዓለም ባንክና የሌሎች አገልግሎቶች አሃዞችን ስናይ ትርጉም እንዲኖራቸው እንፈልጋለን ብዙውን ጊዜ ግን በግምት ላይ የተመሰረቱ ናቸው ይህን ስናደርግም ብዙውን ጊዜ እንታለላለን። ካናዳዊት ተመራማሪ በአንዳንድ ሁኔታ ለፖለቲካ ዓላማ ተስተካክለው የቀረቡ ሀዞች ተጨባጭነት ወደሌለው ድምዳሜ ሊያደርሱ ይችላሉ ይላሉ። በማላዊ የማዳበሪያ ድጎማ ከተደረገበት ጊዜ አንስቶ በየአመቱ ለማመን የሚያዳግት ደረጃ የበቆሎ ምርት ከፍ ማለቱን ሀገሪቱ ትገልጻለች። ስለሆነም የማላዊ ሕዝብ ከፍተኛ የፍጆታ አቅም አለው ወይም ደግሞ አሃዞቹ ትክክል አይደሉም ማለት ነው። ጀርመን ያደረጉት ጥናት ጋናን፣ ናይጄሪያን፣ ኬንያን፣ ኡጋንዳን፣ ታንዜንያን፣ ማላዊን ዛምቢያንና ቦትስዋናን ያቅፋል። ሀያ ሌሎች ሀገሮችም በድረገጽ ጥናት ተሳትፈዋል። ሞርተን ጀርመን ፑር ናምበርስ ሀዊ አር ምስሌድ ባይ አፍሪካን ዲቨሎፕመንት ስታቲስቲክስ ኤን ወት ቱ ዱባውት ኢት የሚል መጽሐፍ እንደ ጻፉ ፒተር ሃይንላይን ባጠናቀረው ዘገባ ጠቅሷል። የመጨረሻው ቅንብር ላይ ደርሰናል አድማጮች። በሰለሞን አባተ እየተዘጋጀ የሚቀርበው ግብርና ፕሮግራም ነው ተከታዩ የዓለም የምግብ ምርት መጠን በመጪዎቹ ሠላሳ አራት ዓመታት ውስጥ ባለፉ 10 ሺህ ዓመታት በተደረሰበት መጠን እንዲያድግ እንደሚሠራና ይህም ዓለም የተደቀነባት ግዙፍ ፈተና መሆኑን የዩናይትድ ስቴትስ ግብርና ሚኒስትር አስታውቀዋል። ሚኒስትሩ ቶም ቫልሳክ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ መጪው ትግላችን የተትረፈረፈ ምግብ ማምረት ነው ብለዋል። ሰለሞን አባተ ዝርዝሩን ይዟል። አሜሪካ ላለፉ 60 ዓመታት ለውጭ ሀገሮች የምትለግሰውን የምግብ እርዳታ ከገበሬዎቿ ላይ ስትሸምት ኖራለች። የኦባማ አስተዳደር ይህንን ከግማሽ ምዕተ ዓመት በላይ የዘለቀ አሰራር የመለወጥ ዕቅድ እንዳለው አሳውቋል። ይህንን ጉዳይ የሚያካትተውን የአሜሪካ እርዳታ መርሃ ግብር ማሻሻያ ሐሳብ ያካተተ የመጪውን ዓመት ማለትም የ2014 ዓ ም በአውሮፓውያኑ የዘመን አቆጣጠር ማለት ነው የሀገሪቱን በጀት ፕሬዚደንት ኦባማ ሰሞኑን ይፋ አድርገዋል። ይህ እቅድና የእርዳታ አያያዝ ለውጥ ሐሳብም በተወካዮች ምክር ቤቱ የሕግ መምሪያና የሕግ መወሰኛ ክንፎች ውስጥ የተካረሩ ክርክሮችን ያስነሳሉ ተብሎ ታስቧል። ይህ ማሻሻያ ባነሰ ወጪ የበለጠ ቁጥር ያለውን ሰው መመገብ የሚያስችል መርሃ ግብር ማቀፉን ነው የሚናገረው። ሰሞኑን ቪኦኤ ያነጋገራቸው የዩናይትድ ስቴትስ የግብርና ሚኒስትር ታም ቫልሳክ ይህ አዲስ ዕቅድ ውጤታማና ተጣጣፊ መሆን የሚችል ነው ብለዋል። ለመሆኑ ለምንድን ነው ይህ ለ60 ዓመታት የተፈተነ የተባለ አሰራር መለወጥ ያለበት ወይ? ዛሬ መርሃ ግብሮቻችንን መፈተሽ በሚገባን ሁኔታ ውስጥ ነው የምንገኘው። በተቻለ መጠን ውጤታማ መሆን አለባቸው ይላሉ ሚስተር ቫልሳክ። የምግብ እርዳታው በተቻለ መጠን ብዙ መመገብ፣ ፈጣን በሆነ ሁኔታ መድረስ፣ ገንዘብ መቆጠብ አለብን ብለዋል። በተለይ እጅግ በተጣበበ በጀት ስትንቀሳቀስ እጅግ ስር የሰደደ የምግብ እጥረት ያለባቸው አካባቢዎች በዓለም ዙሪያ እየጠበቁ ባሉበትና የአደጋ ጊዜ ሥራ ስታከናውን ጊዜም ሲገፋህ የምትሰራባቸውን መርሃ ግብሮች መፈተሽና ማሻሻል ይገባሃል። አሁን ደግሞ ይህንን ለማድረግ አመቺው ጊዜ ነው ብለዋል ሚኒስትሩ። በዓለም ዙሪያ ያለውን የምግብ እጥረት ችግር ለመጋፈጥና ለመፍታት ማድረግ የሚቻሉ ሥራዎችን ሁሉ ማከናወናችን ለማረጋገጥ አሜሪካውያን እንደሚፈልጉ ሚስተር ቫልዛክ ጠቁመዋል። we know that the world population is increasing and we also know that we will have to use our resources and in ways in which we can provide help to make sure that countries become more uh, food secure uh, የዓለም ሕዝብ ብዛት እየጨመረ ነው። ሀብቶቻችንን አገሮች የምግብ ዋስትናቸውን በራሳቸው ማረጋገጥ በሚችሉበት ሁኔታ ማውጣትና ማሰራት እንዳለብን ማወቅ ይገባናል ነው የሚሉት ሚኒስትሩ። የአሁኑ መርሃ ግብርም ይህንን አሰራር ወደፊት ለማንቀሳቀስ እንደሚያግዝና መጪውን ትውልድ መመገብ ፊድ ፊውቸር ከሚባለው ሐሳብና እቅድ ጋርም ተጣጥሞ የሚሄድ መሆኑን ሚስተር ታምቫልሳክ አመልክተዋል። አሁን ምግብ በአጣዳፊ ለሚያስፈልጋቸው አካባቢዎች ለመድረስ ከ11 እስከ 14 ሳምንታት መዘግየት እንደሚፈጠር የጠቆሙት ሚስተር ቫልሳግ ይህ ጊዜ እጅግ የተራዘመ ነው ብለው እንደሚያምኑ ገልጸዋል። በአስቸኳይ የምግብ ፍላጎት ጊዜ ደግሞ ጊዜን ለመግዛትና ሕይወቶችን ለማትረፍ መጣደፍ አስፈላጊ መሆኑን ሚኒስትሩ አስረድተዋል። And we Uh, additional people can be served, uh, and if we, if we really effectuate the savings we ይህ በአግባቡ ከተከናወነ ተጨማሪ 800 ሺህ ሰው አገልግሎት ሊያገኝ እንደሚችልና በዚህም የታሰበውን ያህል ውጤታማ የሆነ ስራ ከተከናወነ በሚሊዮኖች የሚቆጠሩ ተጨማሪ ሰዎችን በዚህ መርሃ ግብር ማስተናገድና ማገልገል እንደሚቻል ሚስተር ቫልሳክ ገልጸዋል። ይህ ደግሞ ከሀገሮች ጋር በእንዲህ ዐይነት አዲሱ አቀራረብ በሚያሳስበው መንገድ ግንኙነቶች የሚጠናከሩ ከሆነ የሀገራቸውን ዘላቂ ደህንነትም የሚያረጋግጥ ነው ብለው እንደሚያምኑ አመልክተዋል። በዚህ ተከታታይነትና ወጥነትን በሚያረጋግጥ ጊዜና ሀብትን በሚቆጥብ አሰራር በመጪዎቹ አስር ዓመታት ውስጥ እስከ ግማሽ ቢሊዮን ዶላር ከብክነት ወይም ከወጪ ለማዳን እንደሚቻል ሚስተር ቫልሳክ ገልጸው የቀደመውና ለስድሳ ዓመታት የተሰራበት መንገድ የተመሰረተው በከፊል በአሜሪካን ትርፍ የግብርና ምርት አያያዝና አጠቃቀም አስተሳሰብ ላይ እንደነበር አስታውሰዋል። አሁን ግን አሉ የዩናይትድ ስቴትስ የግብርና ሚኒስትር ቶም ቫልሳክ፣ አሁን ግን እጅግ የሰፉ እድሎችና አጋጣሚዎች እንዲሁም የመጠቀሚያ መስኮች አሉን። ስለዚህ ከስድሳ ዓመታት በፊት የሚሠራና ትክክል የነበረው የተረፈ ምርት አጠቃቀም ሐሳብ ዛሬ የዚያን ያህል ዋጋ ያለው አይደለም የሚል መከራከሪያ ነው ያላቸው ሚኒስትሩ፣ ያለፈውን አሰራር መለወጥ አስፈላጊነት ሲናገሩ ዛሬ በዚያ ላይ እርዳታና ድጋፍ ለሌሎች አገሮችና ሕዝቦች ሊደርሱ የሚችሉባቸው እጅግ የበረከቱ ሌሎች ዘዴዎችና መንገዶችም አሉ። እንዲያም ሆኖ ግን በመጪው የዩናይትድ ስቴትስ የ2014 ዓ ም በጀት ውስጥ የተካተተው የእርዳታ አቅርቦት 55 ከመቶ የሚሆነውን የምግብ ልገሳ ግብዓት የሚሸምተው አሁንም ከአሜሪካውያኑ አምራቾች ነው። Is that at least 55% of what will actually indeed be used is still going to be coming from in 2014, the fiscal year 2014, from American producers? ይህ አዲስ አሰራር በባህር ላይ ማጓጓዣ ሥራዎች ላይም የራሱ የሆነ ጫና እንደሚኖረው ቀድሞ የታየ በመሆኑ በመርሃ ግብር ለውጥ ሊጎዱ ለሚችሉ የባህር ላይ ማጓጓዣ ሠራተኞች ድጋፍ ለመስጠትና ተጨማሪ የሥራ ዕድሎችንም ለመክፈት በመጪው በጀት ውስጥ ዕቅድ መያዙን ሚኒስትሩ ገልጸዋል። ለመሆኑ ይህንን ዕቅድና በ2014 ዓ.ም በጀት ላይ የሰፈሩ ሐሳቦችን ለእንደራሴዎቹ ለማሳምን ቀላል ይሆን? ሰዎቹ አማራጮቹ ምን እንደሆነ እንዲረዱ ሊያደርግ በሚችል ሁኔታ ጉዳይህን ማቅረብ የመቻልህ ጉዳይ ይመስለኛል፣ አሉ ሚኒስትር ቫልዛክ። ለአመታት ስትሰራ የቆየኸውን ወደፊትም እየሠራህ መቀጠል እስከ ቻልክ፣ ገንዘብ እስከ ቆጠብክ፣ ህይወት እስከ አዳንክ፣ ጊዜ እስካተረፍክና የበለጠ እርዳታ ለበለጠ ሰው እስካቀረብክ ድረስ የተወካዮች ምክር ቤቱ ከዚህ የተሻለ አማራጭ የሚያገኝ አይመስለኝም ብለዋል። ለእነርሱም ደግሞ አሉ ሚኒስትሩ፣ ለንደራሲዎቹ እነዚህን ሁሉ ማትረፍና የተሳካ ሥራ ማከናወን መቻሉን መገንዘባቸው መልካምና አስፈላጊ ይመስለኛል። የዩናይትድ ስቴትስ የግብርና ሚኒስትር ታም ቫልሳክ ለቪኦኤ የሰጡት መግለጫ በተከታይ ዝግጅት ይቀጥላል። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የሱዳንና የሽምቅ ተዋጊዎቹ ተወካዮች ልዩነቶቻቸውን ለመፍታትና በጦርነት ለተዳከመው ክልላቸውም ሰላምን ለማምጣት ውይይት ጀምረዋል። የተጀመረው ውይይት ምንም እንኳ ወደ ስምምነት ባያደርስም የውዝግቡን መንስኤ ከስር መሠረቱ ለማግኘት ወደሚያስችል ሂደት ያደርሳል ተብሎ ታምኗል። ዩናይትድ ስቴትስም የሰላም ውይይቱ መጀመሩን ደግፋ ይቀጥሉበት ዘንድም አሳስባለች። በአፍሪቃ ህብረት አዘጋጅነት ካለፈው ሚያዝያ 16 እስከ 18 አዲስ አበባ ላይ የተካሄደው የሰላም ውይይት ያተኮረው በፖለቲካ በደኅንነትና በሰብአዊ እርዳታ አቅርቦት ሆኖ ይህም ጦርነቱ በተካሄደባቸው በሁለቱ ማለትም በደቡብ ኮርዶፋንና ብሉናይል ግዛቶች ነው። የሱዳን ህዝብ የነጻነት ንቅናቄ የተዋጋው በደቡቡ ወግን ሆኖ ከካርቱም መንግሥት ነጻ ለመውጣት በተደረገ ትግል መሆኑም አይዘነጋም። ሱዳንና ደቡብ ሱዳን የተለያዩት እንደ አውሮፓ አቆጣጠር በሐምሌ 2011 ዓ ም ቢሆንም በሽምቅ ተዋጊዎቹና በሱዳን መካከል ግን ግጭቱ ቀጥሎ ወደ አንድ ሚሊዮን ለሚሆን ህዝብ መፈናቀል ምክንያት የሆነ ሰብአዊ ቀውስ ሊፈጠር ችሏል። በሱዳንና በደቡብ ሱዳን መካከል ያለው ሁኔታ እየተሻሻለ በመምጣቱ የካርቱም መንግስት ከሽምቅ ተዋጊዎች ጋር ለመነጋገር ፈቃደኝነቱን አሳይቶ እነሆ እንደ አውሮፓ ዘመን አቆጣጠር ከ2011 ወዲህ ለመጀመሪያ ጊዜ ቀጥተኛ የሆነ ውይይት ለማካሄድ ተችሏል። የውይይቱ መጀመር በራሱ ሊበረታታ የሚገባውና አዎንታዊ ገጽታ ያለው ሆኖ ሌሎች በሱዳንና በደቡብ ሱዳን መካከል ለሰላሙ እንቅፋት የሆኑ ጉዳዮችም ሊፈቱ የሚችሉበት አጋጣሚ ተፈጥሯል። እየቀጠለ ያለው ውዝግብና ሱዳን ደግሞ ለዓለም አቀፍ የሰብአዊ እርዳታ መተላለፊያ መከልከሏ ቀውሱ እንዲባባስና እየቀጠለ እንዲሄድ አድርጓል። የአሁኑ የሰላም ድርድር መጀመር ለዚህ አጣዳፊ ሰብአዊ ቀውስ አንዳች መፍትሄ ይሰጣል ተብሎ ተስፋ ተደርጓል። የሕዝብ ሰቆቃና ችግር ይገታ ዘንድም በሁለቱ ወገኖች መካከል ያለው የጠላትነት ስሜት ሊያበቃ ይገባዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አንድ ሁለት ደቂቃዎች ያሉን፣ ለመሰንባበት አጫጭር የማጠቃለያ ዜናዎችን እናሰማለን። በቦስተን ማራቶን ላይ ከተፈጸመው የፈንጂ ጥቃት ጋር ተያይዞ በቁጥጥር ስር የቆየውና ክስ የተመሰረተበት ወላጆቹ ትውልድ ኢትዮጵያውያን የሆኑት ሮቤል ፊሊጶስ የተከሰሰበት ጉዳይ ቀደም ብሎ ይነገር የነበረውን ያህል እንዳልሆነና ወደፊት በሚካሄደው የፍርድ ሂደትም አዎንታዊ ውጤት እንደሚጠብቁ ጠበቃው አቶ ደረጀ ደምሴ ለአሜሪካ ድምጽ ራዲዮ አስታወቁ። ሮቤል ፊሊጶስ በ በመቶ ሺህ ዶላር ዋስትና እንዲለቀቅ ጉዳዩን የያዘው ፌዴራል ፍርድ ቤት ትናንት የወሰነ ሲሆን ጉዳዩ በሚታይበት ጊዜም ከቤተሰቦቹ ጋር በቤት ውስጥ እስር እንዲቆይ ፍርድ ቤቱ አዟል። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የጻፈው መሆኑ የተነገረለት ደብዳቤ በዛሬው ዕለት በአንድ የኢንተርኔት ጋዜጣ አማካኝነት በድረገጽ ላይ ታትሞ ለንባብ በቅቷል። በአውራምባ ታይምስ የኢንተርኔት ጋዜጣ ታትሞ የወጣው ይሄው ጽሁፍ ዲሞክራሲ የሰው ልጆች የማይቀለበስ እጣ ነው የሚል ነው። በሽብር ተወንጅሎ ቃሊቲ እስር ቤት የሚገኘው ጋዜጠኛ እስክንድር ነጋ የተጻፈ ነው የተባለው የጽሁፍ አክሎም በግለሰቦች ላይ የሚደርስ እንግልትና ቅጣት ይዘግይ እንጂ ያንን እጣ አያስቀረውም ብሏል። በእንግሊዝኛ የተጻፈው ይህ ጽሁፍ በእርግጥ በእስክንድር መጻፉና ከእስር ቤት የወጣ ስለመሆኑ ለማረጋገጥ ጽሁፉን ለንባብ ያበቃውን የጋዜጣውን አዘጋጅ ለማነጋገር ያደረግነው ሙከራ ለጊዜው አልተሳካም። ሰሜን ኮሪያ ሁለት ባለመካከለኛ ርቀት ተወንጫፊ ሚሳይሎችን ለተኩስ ዝግጁ አድርጋ ከተከለችበት ስፍራ አንስታቸዋለች። ይህም ይህም በኮሪያ ልሳነ ምድር ላይ ሰፍኖ የቆየው ውጥረት ይበልጡን እንዲረግብ አድርገዋል ብለው እንደሚያምኑ የዩናይትድ ስቴትስ ባለስልጣናት ተናግረዋል። ትናንት ሰኞ ማታ ስማቸው እንዳይጠቀስብን ያሉ የዩናይትድ ስቴትስ የመከላከያ ባለስልጣናት ፒዮንግ ያንግ በምስራቃዊ ጠረፏ ላይ በሚገኝ መተኮሻ ጣቢያ ሁለቱን ሙሱዳን የሚባሉትን ሚሳይሎች በቅርቡ አንስታቸዋለች ብለዋል። ይህንኑ የደቡብ ኮሪያ መገናኛ ብዙኃንም እየዘገቡ ናቸው። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሦስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና ቆንጅት ታየ ነን ሰላም፣ ደህና ደሩ እንላለን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል።